SBS Radio ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። ብጹሕ አቡነ ዮሴፍ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅዱስ ሲኖዶስ ዋና ጸሐፊና የምስራቅ ጎጃም ሀገረ ስብከት ሊቀ ጳጳስ በቅድሚያ እዚህ አዲስ አበባ በሚገኘው ቢሮ ተገናኝተን ቃለመጠይቃችንን እንድናደረግ ስለፈቀዱልን በኤስቢኤስ የአማርኛ ቋንቋ ዝግጅት ክፍል ስም ምስጋናችንን እናቀርባለን። እኔም እጅግ አርጌ በጣም አመሰግናለሁኝ። በዚህ ተገኝተው ኢንተርቪው ሲያደርጉኝ በጣም አመሰግናለሁኝ። እግዚአብሔር ስጥልኝ። በዚሁ ወደ መጀመሪያው ጥያቄ እንለፍና እንደሚታወቀው ጠቅላይ ሚኒስትር ዶክተር አብይ አህመድ ወደዚህ ስልጣን ከመጡ በኋላ ሀገራቸውን ለማገልገል ከተመለሱት ሊቀ ጳጳሳት መካከል ብጹዕ አቡነ ቅዱሴ እርስዎ አንዱ ኖት። እንደሚታወቀው በውጭ የሚኖሩ ጳጳሳት ካጡት እድሎች መካከል በተለይ ደግሞ ሀገራቸውን የማገልገል እድል ነበር ያጡትና እርሶም በዚህ በእርቁ አማካኝነት ወደ ሀገር ቤት ተመልሰው የቅዱስ ሲኖዶስ ጸሐፊ በመሆን በማገልገል ላይ ይገኛሉ። እስቲ ይህንን መለስ ሲበሉና አገር ቤት ሆኖ አገርን ህዝብን ቤተ ክርስቲያንን ቤተ ክህነትን ማገልገል ማለት ለርሶ ምን ማለት ነው? ምክንያቱም በስደት አለም ከዚህ ተለይተው ኖረው አይተውታልና አሁን ያሉበትን ደረጃ እንዴት ያዩታል? ቤተ ክርስቲያን እንደሚታወቀው ያው የውጭ ሲኖዶስና የሀገር ውስጥ ሲኖዶስ ሌላም ደግሞ ገለልተኛ እየተባለ ለ ሀያ ሰባት አመት በችግር ውስጥ ህዝቡም ተከፋፍሎ የሚከተለውን አጥቶ በልዩነቱ ሲያዝን ሲያለቅስ ነበረ እና አሁን ያ ሁሉ ዘመኑ ጊዜው ሲደርስ ያ ሁሉ ተቀረፈ ማለት ይቻላል። ይኸውም የሆነው ምክንያት በዚህ በነበረው በመጣው ለውጥ አማካኝነት በዶክተር አብይ በጠቅላይ ሚኒስትራችን በዶክተር አብይ በኩል እና በሌሎችም በሁለቱም ቅዱስ ሲኖዶስ መልካም ፈቃድነት በተቋቋሙት ኮሚቴዎችም ሁሉም ሲያዘን ስለነበረ ለዚህ ለአንድነቱ እንደ አቅሙ ሁሉም አስተዋጽኦ አድርጓል። ገንዘቡንም ጊዜውንም በየደረጃው አስተዋጽኦ አድርጓል እና የህዝቡንም ጩኸት እግዚአብሔር ሰማ ብዬ አምናለሁ። እንደገና ደግሞ የዚህን የህዝብ ጩኸት በወቅቱ እግዚአብሔር ክቡር ጠቅላይ ሚኒስቴር ዶክተር አብይን ልኮ በዚያ በጠባብ ጊዜ ያ ጊዜ ቢያልፍን ይሄ አንድነት ይመጣል ብዬ አላስብም። ዛሬ ላይ ሆኜ ሳስበው እግዚአብሔር ፈቅዶ በዚያ ሰዓት ላይ በዚያ ጊዜ ውስጥ ይህ አንድነት መጥቷል እና ይሄ ያው ቤተ ክርስቲያን ለምን ተከፈለች እንዴት ሆነች ቢባል ሁልጊዜ የቤተ ክርስቲያን ችግር የለም። በውጭም የነበሩት የቤተ ክርስቲያን ልጆች ናቸው፣ በውስጡም ያሉት የቤተ ክርስቲያን ልጆች ናቸው። የሃይማኖት ልዩነት አልነበረም። የነበረው በቤተ ክርስቲያኗ ላይ የፖለቲካ ጫና ነበረ። ያ ነው ትልቁን ነገር የከፈለው ብዬ የማስበው ምክንያቱም ያ የነበረው የፖለቲካ እንትን ቦታ ሲለቅ እንደገና ወደ ቦታውን የተመለሰ እና ሁልጊዜ በዚያን ሰዓትም ያለን እኮ አንለያይም። በአንዳንድ ቦታ እንገናኛለን፣ አብረን እናወራለን፣ አብረን እንጫወታለን፣ አገልግሎትም እንሰጣለን። እና ወቅቱ ነበር ይሄን ያደረገው እግዚአብሔር ደግሞ ጊዜ ለኩሉ ነው ለሁሉም ጊዜ ያለው። ጊዜው ሲደርስ ቤተ ክርስቲያን አንድ ሆነች፣ ሁሉም ደስ አለው፣ ሁሉም ደስታውን ገለጠ፣ ዘመረ። በአዲስ አበባ በመንግስት ደረጃ፣ በሕዝቡ ደረጃ ብፁዕ ወቅዱስ አቡነ መርቆሬዎስ በጠቅላይ ሚኒስትር ዶክተር አብይ አውሮፕላን ጳጳሳቱ አብረው ሲመጡ የኢትዮጵያ ሕዝብ በደስታ ቤተ ክርስቲያን በደስታ በዚህ ያሉት የቅዱስ ሲኖዶስ አባላት በደስታ ነው የተቀበሉን እና ያ ደስታ ከዚያን ጊዜ በኋላ እዚህ የቀሩ አባቶች አሉ። እንደገና ተመልሰው ይሄዱ አሉ እና አሁን እንዴት ነው አሁን ከዚያ በኋላ ከአንድነት በኋላ እዚህ ምን ይመስላል ለሚለው ጥያቄ ሁኔታዎች ጥሩም ነው ከባድም ነው። ለእኔ እንደኔ እንዳባእንደ አባ ዮሴፍነቴ እማያቸው ቀን በቀን በስራዬም ላይ እማያቸው እንደ ሀገርም እንደ ቤተ ክርስቲያን ልጆችም እንደ እታች ድረስ ወርዶ የሚታይበት አንዳንድ ሁኔታዎች ይኖራሉ። ደስ የሚለው አንድነት መኖሩ፣ ልዩነት መጥፋቱ በጣም ጥሩ ነው። እንደገና ደግሞ በቤተ ክርስቲያኗ ላይ ያለው ይሄ ቀን በቀን የሚሰራው ነገር ትንሽ ከበድ ይላል። ከበድ የሚለው ከበድ የሚለው ምንድን ነው? ሁሉም መዋቅርን ጠብቆ መስራት ከተቻለ የሚከብድ ነገር የለም። መወያየት ከተቻለ የሚከብድ ነገር የለም፣ ግን ከመወያየትም መዋቅርም ጠብቆ ከመስራት አንጻር አንዳንድ ጥቃቅን የሆኑ ግን ቢቀጥሉ ቤተክርስቲያንን ጎጅ ሊሆኑ የሚችሉ የሚታዩበት ሁኔታዎች አሉ። ለምሳሌ እንደ አዲስ አበባ ሆኖ ሲታይ የአዲስ አበባ ሀገረ ስብከት ቅጥርን አስመልክቶ አንዳንድ ችግሮች አሉ። እንደገና ደግሞ ዝውውሩንም አስመልክቶ አንዳንድ ችግሮች አሉ። ብዙ አንዳንድ ጥቃቅን የሆኑ ነገሮች ወቅቱንና ጊዜውን ጠብቀው ካልተቀረፉ ነገ ትልቅ ችግር ሊሆኑ የሚችሉ እንደገና ደግሞ የነበረው የፖለቲካ መንፈስ እሱ ራሱ በማይታወቅ መንፈስ ዝም ብሎ ውስጥ ለውስጥ የሚሄድ ነገር አለ። ግልጽ የሆነ ነገር ልጆች ቁጭ ብሎ ስለ ቤተ ክርስቲያን የሚወያዩበት ጊዜያቸውን ማጥፋት ያለባቸው በዚያ ጊዜ ላይ ነው። ቤተ ክርስቲያን በማስተካከል ወደፊት መራመድ የምንችል ጊዜው የሚጠይቀውን ሀያ አንደኛው ክፍለ ዘመን የሚጠይቀውን ጉዳይ ለመስራት ብዙ ጊዜ መትጋት ያስፈልጋል። ያን አይታይም። ብዙ ጊዜ እንዳጠቃላይ እኔ ብዙም እዚህ ኑሬ ስለማላውቅ፣ ሕዝቡ ቅዱስ ሕዝብ ነው። በጣም አገልግሎቱ ቤተ ክርስቲያን ሲገድ ደስ ይላል። እንደው ደሃ የሚባል ሀገር ይሄ ነው። እንዲህ እስከሚያስደንቅ ድረስ ሕዝቡ ያለውን ነገር ነው የሚሰጥ። የምን ያህል እምነት እንዳለው ያን ያን እንስሳ ይገርመኛል፣ ይገርመኛል ና በስራው ዙሪያ ብዙ ወደፊት ላለው ለሂደታችን እንደው ቀጥ ያለ አሰራር እንዲኖር ከመመኘት አንጻር እንጂ ይህን ያህል ብዙ የሚያደናቅፍና የሚጥል ነገር አለ ብዬ አላስብም። ካልተሰራባቸው ግን በደንብ አድርጎ መስመሩን ጠብቆ እንዲሄድ ሁሉም እጁን ካላሳረፈበት ችግሮች አይኖሩም ብዬ አላስብም። አንድነቱ እንደ አንድነት ጥሩ ነው። ቤተ ክርስቲያኗ ግን አንድነቱን ተጠቅማ መስራት የበለጠ የበለጠ መሰራት አለበት። ሀያ አንደኛው ክፍለ ዘመን የሚጠይቀው መስራት አለባት ብዬ አምናለሁ። በተደጋጋሚ እንደሚነገረው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ከቤተ ክርስቲያን ነትን ባሻገር የአገር ተምሳሌትም ናትና፣ በተለይ ደግሞ በአገር ብልጽግና፣ በአገር እድገት፣ ሀገርን በማረጋጋት ደረጃ በአሁኑ ሰዓትስ እያበረከተችው ያለው አስተዋጽኦ ምን ይመስላል? የኢትዮጵያ ቤተ ክርስቲያን በአሁኑ ሰዓት እያበረከተችው ያለው ብዙ ነገር ነው የምታበረክተው። ምክንያቱም ይች ቤተ ክርስቲያን ጥንታዊት ናት፣ ታሪካዊት ናት። ለሀገር ከፍተኛ የሆነ አስተዋጽኦ ጽላትም ይዛ እስከ መዝመት ሀገርን እስከ መጠበቅ የደረሰች ታሪክም ጽፋ የቆየች እንደ ትምህርት ሚኒስተርም ሆና ያገለገለች ብዙ የሆነ አስተዋጽኦ ለሀገር ያደረገች ናት። ያ ነገር እንዳለን የኢትዮጵያ ቤተ ክርስቲያን የኢትዮጵያ ሕዝብ ታሪክ እሷ ቤተ ክርስቲያኗ ውስጥ ነው ያለው የነገሥታቱ ታሪክ፣ ታላላቅ ስራ የሰሩ ሰዎች ታሪክ ታሪካቸው የሚገኘው በግእዝ ተጽፎ ቢሆንም በየገዳማቱ ይህን አይነት እምቅ የሆነ ሀብት ይዛ ያለች ቤተ ክርስቲያን ናት። ያ ለሀገር እንዴት ጠብቃ እንደቆየች የሚያመላክት ነው። ፖለቲካውም ደግሞ የነበረው በቤተክርስቲያኗ ላይ ከፍተኛ የሆነ ተጽዕኖ ፈጣሪ የነበረች ቤተ ክርስቲያን ናት። ተጽዕኖ ፈጣሪ ስል ምንድን ነው? በባለቤትነት ህዝቡን ስታገለግል የኖረች፣ ስታስተምር የኖረች፣ ፍቅርን ያስተማረች፣ እውቀትን የሰጠች፣ የጻፈች ብዙ ነገር ስታ የቆየች ቤተ ክርስቲያን ናት። አሁንም ያንን እያደረገች ነው ያለችው። ለምን ቤተክርስቲያኗ ከ50 እስከ 60 ሚሊዮን የሆን የሚሆን ተከታይ አላት ተብሎ ነው የሚገመት። ይህንን በእምነቷ ይዛ በፍቅር እንዲኖር ካስተዳደረች፣ ካስተማረች፣ ከጠየቀች የሚገባውን ነገር የእግዚአብሔር ነገር ካስተማረች ለሀገር ትልቅ አስተዋጽኦ ነው የምታደርግ። የፖለቲካ ቢሆን ምን ድርጅቶች ሲጣሉ ኃላፊነቱ ወስዳ የማስታረቅ የማመቻቸት ስራ የመስራት አቅም አላት። ያን ያህል በአቅሟ ልክ እዳለችው፣ እሱ ሌላ ጥያቄ ሆነ። ቤተ ክርስቲያኗ እያደረገችው ያለችው በጣም ብዙ ነው። በዚያው ልክ ደግሞ በተቋሟ ልክ ብዙ ሰራተኛ ይዛ አስተዳድራለች። ያ በራሱ ለሀገር ጥቅም ነው፣ ለራሷ ለቤተ ክርስቲያኗ ጥቅም ነው፣ ለአገልጋዮቿ ጥቅም ነው። በዚህ ሀገር ወደ 95 ፐርሰንት የሚሆነው ህዝብ የሚመራው በሃይማኖት ነው። እስልምናም ከሆነ የእስልምና ሃይማኖት ተጽዕኖ አለበት፣ ኦርቶዶክስም ከሆነ የኦርቶዶክሱ አስተምሮ የኦርቶዶክሱ እንትን ያለበት፣ የፕሮቴስታንቱም የካቶሊኩም እንደዚያው ነው። ስለዚህ አሁን እነዚህ ሃይማኖተኛ የሆነ ህዝብ ያለበት ሀገር ነው። ለዚህም ይመስለኛል ክቡር ጠቅላይ ሚኒስተሩ ኢትዮጵያ ቤተ ሀገር፣ ናት ብለው የተናገሩት ከዚህም አንጻር ነው። ሀገር ማለት ይሄ ሃይማኖት ትልቅ አስተዋጽኦ ያደረገ ነው። የሚቀጥለው ጥያቄ ከዚሁ ጋር የተያያዘ ነው የሚሆነው። ብፁዕ አቡነ ዮሴፍ ሀገርን የምታክል ቤተ ክርስቲያን፣ ህዝብን የምታክል ቤተ ክርስቲያን፣ ከቅርብ ጊዜ ወዲህ የሚታዩ አንዳንድ ግጭቶች በተለይ በተለያዩ ክልሎች ግጭቶች በሚታዩበት ጊዜ ቤተ ክርስቲያን ኢላማ የመሆን ሁኔታ ይታያል። ያው በእርግጥ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ብቻን ባይሆን በእስልምና እምነት ተከታዮች መስጊዶች አካባቢም የሚታዩ ነገሮች ይኖራሉ። ይሁንና ግን ከዚህ በተለይ ከርቆ በኋላ ተከታታይ የሆኑ ጥቃቶች በቤተ ክርስቲያን ላይ ታይተዋል። ይህንን ሀሳብ እንዴት ያስታርቁታል? ሀገርን የምታክል ቤተክርስቲያን ለሀገር ይሄን ያህል ያበረከተች ተብላ የምትታሰብ ከሆነች በህብረተሰቡ ዘንድ ያንን እምነቷን ያንን ከበሬታዋን እንዴት ልታጣ ቻለች? ወደ ቀደሞ ክብሯስ እንድትመለስ ምን መደረግ አለበት? በቤተክርስቲያንስ በኩል እንዲሁም ደግሞ በቤተ ክህነትም ይሁን በቅዱስ ሲኖዶስ በኩልስ ምን እየተደረገ ይገኛል? ጥያቄው ጥሩ ነው። አንዳንድ ጊዜ እንደዚህ አይነት ነገሮችን አንስቶ ለመወያየት በደንብ አድርጎ ከየት ተነስተው የት እንደደረሱ የሚባለውን መታወቅ መቻል አለበት ብዬ አምናለሁ ቤተ ክርስቲያን በአይናችን እያየ እየህርንም የተቃጠለውን እየጎ እየተቃጠለ ነው መስጊዶችም እንደዚሁ ይቃጠላሉ ሌሎችም የፕሮቴስታንት ቤተ ክርስቲያኖቹ የተቃጠሉ እንዳሉ ሰምቻ ሰምቻለሁኝ ይህን ማናረገው ነው ማን ነው አሁን ምንድን ነው አንዳንድ ጊዜ ልክ መስጊዱ ሲቃጠል ክርስቲያኑ እንዳቃጠለ አድርጎ የሚወሰዱበት ሁኔታ አለ። የፖለቲካ ጨዋታ ሊጫወቱ የሚችሉ ሰዎች አሉ። ነገር ግን በሁለቱም በኩል ሃይማኖቱን ሊወክሉ የማይችሉ ሰዎች በስተጀርባቸው ሌላ እጅ ያለበት ብጥብጥ እንዲነሳ፣ ችግር እንዲነሳ ያለውም ለውጥ እንዲሽ መደመድ ለማድረግ የሚሰራም እንደሆነ አጥብቀው የሚናገሩ ሰዎች እንሰማለን። ምንድ ነው? አሁን እዚህ ዘንዳ ቤተክርስቲያኖች፣ አዎ ተቃጥለዋል። ባለፈው ጊዜ በሐረር በኩል ቤተክርስቲያን ተቃጠሉ። እንደገና ባህረስ እዚያ አካባቢ ቤተክርስቲያን ተቃጠሉ። ሰዎች ሞቱ። እና ሲሞቱ እስልምና ተከታይ ወጣቶች አሉ። ይሄ ነገር አስጨንቆን ለምን አንነጋገርም? ሁለታችን ቋሚ ሲኖዶስ አባላትና የመጅሊሱ ምክር ቤት ለምን አንነጋገርም ብለን ፕሮግራም ተሰራ። ሁለታችንም በክብ ጠረጴዛ ቁጭ ብለን መነጋገር ይቻል። እኛም የእነሱን መስጊድ የሚያቃጥሉት የማይወክሉ ናቸው እኛን። ምክንያቱም የማንም የሃይማኖት ቦታው እንዲቃጠልበት ቤተ ክርስቲያን አትፈቅድም አታዝዝ። ጠላትህ ቢራብ አብላው፣ ቢጠማ አጠጣው የምትል ቤተ ክርስቲያን እንደዚህ የሃይማኖት የሌላውን ሃይማኖት አቃጥል የሚል ህግም ስርዓትም የላትም። እነሱም ይህን ነው ያሉት። የሃይማኖት ቦታዎች የሚያቃጥል የእኛ እምነት የለንም ያሉ ስለዚህ ጥያቄው ማን ነው የሚያቃጥለን? እኛም ካላመንበት እኛን የማይወክሉ ከሆኑ መስጊድ የሚያቃጥሉት፣ ቤተ ክርስቲያን የሚያቃጥሉትም ደግሞ እነሱን የማይወክሉ ከሆነ የሚያቃጥለን ማን ነው? ቁጭ ብለን ተነጋገር። ለምሳሌ በዚህ ምስራቅ ጎጃም ውስጥ እኔ ሀገረ ስብከት ውስጥ ሞጣ የሚባል ቦታ አለ። ቤተ ክርስቲያን ተቃጠለ ተብሎ አዋጅ ታውጆ ቤተ ክርስቲያኑን ለማጥፋት አዋጅ ሲታወጅ በብዛት ውሃ ያመላልሱ የነበሩ ቤተ ክርስቲያኑን የተቃጠሉን ለማጥፋት ብዙዎቹ እስላሞች ናቸው። እዚያ ውስጥ ግን ሰርገው የገቡ ታርጌት አድርገው ነገሮችን ትዊስት የሚያደርጉ አቅጣጫ የሚያስቀይሩ ሰዎች ነበሩ። እስላም ሆኖ ውሃ ካመጣ ጋዝ ይዞ ሊመጣ ስለሚችል መርምረው እያሉ እንትን ያደርጉ ነበር ዋህል ያጠፉ ነው እነሱ ይዘውት የሚመጡ አብሮ የኖረ ህዝብ ነው እንደገና ደግሞ መሀል ላይ ያንም ቤተ ክርስቲያኑን እስላሙን ክርስቲያኑን ካጠፋው በኋላ ወዲያውኑ በዚያ ቅጽበት በዚያ ሙቭመንት የተወሰኑ ሰዎች የማይታወቁ በዚያ መካከል ውስጥ ማን እንዳቃጠላችሁ ታውቃላችሁ እስላም እኮ ነው ብለው ክጉ ሆዶ ህዶ እንደዚያ እንዲሆን የተደረገ በመካከላቸው በህብረተሰብ ምንም በሚያውቀው ህብረተሰብ ክፉ ሰዎች ስለገቡበት እነዚያ እነማን ናቸው የሚመለከተው ክፍል ነው ፋይንድ አውት ማድረግ ያለበት እንዲህ አይነት ሀሳብ እንዳለ ግን ይታመናል። እንደገና ደግሞ ጽንፈኛ የሆኑ አክራሪ የሆኑ ደግሞ አሉ በሙስሊሙ ህብረተሰብ ውስጥ የምን መለክተኞች እንደሆኑ የማይታወቁ እነዚያም ስለታዩ ነው ይሄ ነገር እንዲነሳ የተደረገ። ስለዚህ አሁን ማን ነው የሚያቃጥለን? ምንድን ነው ነገሩ? ይሄ የእምነት ቦታን መነካካት በጣም ስስ ነው። የሰው ልጅ ሂዶ ሲቸግረው ሲያለቅስ ልቡ ሲሰበር የሚጠጋበት ነው የእምነት ቦታ። አቅም ሲያጣ አቅም የሚያገኝበት ነው የሃይማኖት ቦታ። ሰውም የማይረዳው ሲሆን ወደ እግዚአብሔር ቤት ነው የሚሄደው። የእግዚአብሔር ቤት የመጨረሻው የመጨረሻው ጥግ ነው ለሰዎች ለየትኛውም ሃይማኖት ተከታይ የሚያመልክበት የአምልኮት ቦታው የመጨረሻ ጥጉ ነው። እግዚአብሔር ጋር የሚገናኝበት ተስፋ የሚያደርግበት ጉልበት የሚያገኝበት ተጽናንቱ የሚመጣበት እንባውን የሚያብስበት እንደዚህ አይነት ቦታዎችን ስንነካካው ህዝብ ለህዝብ ይተላለቃል ብለው እርካሽ የሆነ ሀሳብ ያላቸው ሰዎች ሊኖሩ ይችላሉ። ሰውን አጋለው አገር በት ነው ቤተ ክርስቲያንንም፣ መስጊዶችንም በዚያ በኩል እስላምና ክርስቲያኑን አፋጅተው አገሯ ባዶ እንድትሆን የሚፈልጉ ሰዎች የሚሰሩ ሰዎች ያሉ ይመስለኛል። እነዚህን ሰዎች ነው መንግስት ተከታትሎ ሃይ ማለት ያለበት። እስልምናውም ስንነጋገር ነጻ ነው፣ እኛም ከዚያ ነጻ ነን። ግን ተቃጥለውብናል፣ ቤተ ክርስቲያን እኛ ንዶብናል አንዳንድ ጊዜ ልክ እንደዚያ በየቀኑ አጀንዳ እየፈጠሩ እንዲጧጧፍ የሚፈልጉ ፖለቲከኞችም አሉ። ፖለቲከኞችም ለራሳቸው ሀሳባቸውን መሸጫና መለወጫ አድርገውታል። የኦርቶዶክስ ስሜት ያላቸው ሀሳቦች የኦርቶዶክሱን ለፖለቲካ እንትን ሊያውሉት የሚፈልጉ ሰዎች አሉ። በእስልምና በኩል ያሉትም ደግሞ አክቲቪስት የሚባሉት እንዲህ ነው እንዲህ ነው ብለው አክቲቪስትነታቸውን ወደ ሃይማኖት ለውጠው ሃይማኖቱ እንዲህ እንደሆነ አድርገው የሆነ ጥላቻንና የራሳቸውን ሀሳብ በዚያ ውስጥ ታዋቂነትን ለማበጀት የሚጥሩ የሚሰሩ ሰዎች አሉ። ይህንን ህብረተሰባችን የምን ያህል እንደሚገነዘበው አላቅም። እንደዚህ አይነት ነገር እኔ በበኩል ያያለሁኝ፣ እረዳለሁ። ስለዚህ ይህንን ደግሞ ማቆም መከታተል የሚችል አቅም ያለው ማጥናት ማስጠናት የሚችል የእምነት ቤቶችን እንዳይቃጠሉ ማስከበር የሚችል ማስጠበቅ የሚችል መንግስት ነው። ምክንያቱም ለመንግስትም አዳጋች ነው የሚሆን ይሄ ቤተ ክርስቲያን ሲቃጠል ዝም ማለት፣ መስጊድ ሲቃጠል ዝም ማለት፣ የፕሮቴስታንት ቤተ ክርስቲያን ሲቃጠል ዝም ማለት፣ የካቶሊኩ ቤተ ክርስቲያን ሲቃጠል ዝም ማለት፣ ባህላዊ የሆኑ ነገሮች ሲነዱ ሲቃጠሉ ዝም ማለት በህብረተሰቡ ላይ ከፍተኛ የሆነ ተጽዕኖና ከዚያ በላይ ይልቅ የሰውን አይምሮ የሚያነዱ ሀሳቦች ደግሞ ይንሸራሸራሉ። ከዚያ በላይ አይዟችሁ በማለት ነገ ይሰራል፣ እንሰረዋለን፣ ይሄ እንደዚህ ነው፣ በርቱ ከሚል ይልቅ ተቃጠለ፣ ነደደ እያሉ ሰውን ጨምሮ አብረው የሚያነዱ አብረው ጋዝ የሚያርከፈክፉ ምላሳቸው ክፉ የሆኑ ሰዎች እንዳሉ እገነዘባለሁ። ለሀገር አይጠቅም፣ ለወጣቱ አይጠቅም፣ ለቤተ ክርስቲያን የማይጠቅም ሀሳቦችን ሲሸጡ ሲለውጡ ይሰማል ይደመጣል። እነዚህ ሰዎች ልብ ቢገዙ። አገር ሲኖር ነው ሁሉም ነገር የሚኖረው አደል? አገር ሲኖር ነው ወጥቶ መግባት የሚቻለው። አገር ሲኖር ነው፣ የሀገር ሰላም ሲኖር ነው። የሀገርን ሰላም አደፍርሶ ማንም ሰው ሊኖር አይችልም እና ሰላም የጋራችን ነው፣ የሁሉም ነው፣ የኢትዮጵያን በሙሉ ነው። የተለያየ ቋንቋ ቢኖረንም የተለያየ ባህል ቢኖረንም ባህሎቻችንን፣ ቋንቋዎቻችንን ሼር ማረግ መቀያየር፣ ልምድ ከልምድ ከሀሳብ ከሀሳብ መቀያየር በጣም ጥሩ ነው። ኢትዮጵያኖች ተሰደው ዩሮፕ እየኖሩ በአሜሪካ እየኖሩ ተሰደው በሌላ ቦታ ተከብረው እየኖሩ ቤት ተሰጥቷቸው እየኖሩ ስራ እንደ ማንኛውም ዜጋ እየሰሩ በነጻነት እየኖሩ አገራቸው ላይ እንዴት ነው በገዛ ዘግቢንቻቸው ሰዎች ነጻነት ሊያጡ እና ይህን ይህን ህዝቡ ከጠማማነት ነው የተማረ በተለይ አንዳንድ ፖለቲከኞች የሚለኩሷቸው በቀላሉ የሚጠፉ አይደሉም። አንደበት እሳት ነው ይላል ቅዱስ መጽሐፍ። አንደበት እሳት ነው፣ ምክንያቱም ክፉ ነገር በተነገረ ቁጥር ቁስል በተነገረ ቁጥር ሰዎችን የባሰ ወደ ሌላ ወደ እሳት አቅጣጫ እንዲሄዱ ያደርጋል እንጂ የተሻለ ስራ እንዲሰሩ አያደርግም። ስለዚህ ይሄ መቆም አለበት ነው። ቤተ ክርስቲያኗ በአሁኑ ሰዓት ተደማጭነት እያጣች ነው ተደማጭነትን ማበጀት የሚችል ራሳቸው የቤተ ክርስቲያን ልጆች አሰራራቸውን ሲያሳምሩ ነው። አጫጫኋቸውን ሲያ አረማመዳቸውን ሲያሳምሩ ነው። በዚህ በገጠሩ ዓለም ሲናገሩ አባቶች ባህላዊ አባባል ምን ይላል? አረማመዱን አይቶ አካሄዱን አይቶ ስንቁን ይቀሙታል የሚባል አሰራራችን ማጠንከር ነው። ተሰሚነት እንዲኖረን ለማድረግ ቀድሞም ተሰሚነት ሊኖራት የቻል ጠንካራ አባቶች ስላሏት ነው። እንደነ ላሊበላ የመሰለ ውቅር ቤተ ክርስቲያን የሰሩ አባቶች ስላሏት ነው። እነዚያ እስከ ዛሬ ድረስ የሚያስከብሩን እነዚያ ናቸው። እንደነ አክሱም ያለ እንደነ ጎንደር ፋሲለደስ ያለ እንደ ተላላቅ አድባራትና ገዳማት ያሉ የሰሩ አባቶች አሏት። የነዚያ ስራ ነው ኢትዮጵያ ቤተክርስቲያንን አስከብሯት እስከ አለም ድረስም አሁን ተከብራ የምትኖርበት የቱሪስት መስህብ የሆኑም አባቶች የሰሩልን ነው። ያን ስራ ሳንሽ መደመድ ሀያ አንደኛው ክፍለ ዘመን የሚሰጠንን ፖለቲካ ለቤተ ክርስቲያኗ ስለማይጠቅማት፣ ጎሰኝነት ለቤተ ክርስቲያን ስለማይጠቅማት መዋቅሯን አጠንክራ ከሰራች ማያዳመጣት የለም። ደግሞም ትደመጣለች። የምታያቸው እነዚህ ህንፃዎች፣ እነዚህ ሁለቱ ህንፃዎች በብፁዕ ወቅዱስ አቡነ ቴዎፍሎስ የተሰሩ ናቸው። እነዚህ ህንፃዎችን ቢጠየቅ ቢጠየቅ ቢጠየቅ መልስ አላገኝ ብለው ይኖሩ የተመለሱ በዶክተር አብይ ነው። ይህ ማለት ለቤተ ክርስቲያኗ ክብር መስጠት ነው። የቤተ ክርስቲያኗ ተደማጭነት፣ የቤተ ክርስቲያኖች ካርታዎች አልነበሩ። ብዙ ካርታ አልነበረው። የኢትዮጵያ ቤተ ክርስቲያን እዚህ አዲስ አበባ ያለው ካርታ አልነበረው። ካርታዎችን መስጠት መደመጥ ነው መሰማት ነው። ይሄ ነገር ግን አሁን በህብረተሰቡ ዘንድ ያለው ምንድን ነው? ፖለቲከኞች ታች ያሉ ፖለቲከኞች ስለ ቤተ ክርስቲያኗ ማንነት የተጣላ ቁርሾ ያለው የፖለቲካ መንፈስ ክፉ ሀሳብ ያላቸው ሰዎች ህዝብና ህዝብ አንድ ላይ እንዳይኖር የሚፈልጉ ፖለቲከኞች በህዝቡ ላይ የሚጭኑ ስጫናለሁ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን አንዳንድ ፖለቲከኞች የአማራ ቤተ ክርስቲያን ናት የሚል እሳቤ እንዲይዝ ያደርጉታል ሰው ከአገዛዞች ጋር ከነበሩት ዳኞች ጋር ከነበሩት ምን ጋር ምስቅልቅል እያደረጉ የተሳሳተ ትርክት እየተረኩ ህዝቡን በቤተ ክርስቲያኗ ላይ የሆነ ብዥታ እንዲፈጠር አድርጓል። እንዲፈጠር ሆኗል። ይህም የምናየው ነገር ነው። በደቡብ አካባቢ በምኑ አካባቢ ብታይ እንዲህ አይነት ብዥታል ካህናቶቻችን አሁን በዚያ ያሉት ካህናት የአማራ ካህናት ነህ እንደዚህ ከዚህ የመጣህ ነህ ጫና ተጭኖብን ነው እያሉ ፖለቲከኞችም ይህን እንትን ይላሉ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አማራነትን ጫነችብን እንጂ እምነትን አላስተማረችህም ብታስተምርህማ ኖሮ በቋንቋ አትቀድስም ነው ወይ በቋንቋ አትማርም ነው ወይ እያለ ለህብረተሰቡ ሲያስተምሩት ያ ህብረተሰብ ደግሞ ንጹህ ነው ቅዱስ አእምሮ ያለው ነው እንደዚህ አይነቱ ነገር ቤተክርስቲያኗን ልልና ዝቅ ያደረጋት ይመስላል። ስለሚጫጫ በፌስቡኩ፣ በዩቱቡ በአንዳንድ ነገር መድረስ ስለሚቻለ፣ ሰው ግን የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ያላት ተቀባይነት አሁንም ልጆቿ በአንድነቱ ነው መቆም እስከቻሉ ድረስ የሚቀንሳለ ብዬ አላምንም። አካሄዳችንን ካላሳመር፣ ቤተ ክርስቲያናችንን መዋቅር ጠብቆ ከላይ እስከታይ መስራት ካቻለ፣ አንድነት ካልተጠናከረ ህዝባችን ላይ እስከታች ድረስ መውረድ ካልተቻለ፣ ለየት ባለ መንገድ ማስተማር ካልተቻለ፣ ሌሎች ሌሎች ነገሮችን ማስተካከል ካልተቻለ ማንም ሳይሆን የማይሰማን እንዳንሰማ ምን ሆን እራሳችንን ብዬ ነው ማምነው። አሰራራችንን ማስተካከል አለብን ብዬ አምናለሁ። ለምሳሌ አሁን አስተካከልን ሲባል አንዳንድ ነገሮች አሉ ባጀት በሚያስፈልጋቸው ቦታዎች ላይ አስተማሪ በሚያንስበት ሳለ አስተማሪዎችን ማብዛት፣ ካህናት የሚያንሱበት አካባቢ ካለ ካህናቶች እንዲጨምሩ ማድረግ፣ ሰው በቋንቋው እንዲጠቀም ማድረግ። ለምሳሌ በኦሮሞ አካባቢ እንደ ምሳሌ ቢጠይቅ ብዙ ካህናት የሉ በቋንቋቸው የሚያስተምሩ ያን ያንን ማዳበር። እንደገና ደግሞ በአጭር ጊዜ የሆኑ ስልጠናዎችን ሊሰጥ የሚችልበትን ነገር ማዘጋጀት ወጣቱ በቋንቋው ተምሮ እምነቱን እንዲከተለው ማድረግ መዋቅሩ እንዲጠበቅ ማድረግ፣ በመሀል ይገቡና መለያየት ስራ የሚሰሩ ሰዎች ያን ያን እንዲቆም ቤተ ክርስቲያን ጠንክራ መስራት በዚህ ዙሪያ ነው። ያ ከተሰራ ተሰሚነቷም ተቀባይነቷም እንዳለ ይሆናል የሚል እምነት አለኝ። እንደሚታወቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአገር ውስጥ ካሉ አማንያን ባሻገር በመላው ዓለም ተበትነው የሚኖሩ አማኒያን አሉ። አውስትራሊያንም ጨምሮ ማለት ነው። ከዚህ ከሲኖዶስ የሚያስተላልፉት መልእክት ምንድን ነው? እጅግ አርጌ አመሰግናለሁ። እንግዲህ በውጭ በተለይ በአውስትራሊያን፣ በአሜሪካን በተለያዩ ያሉ የዚህ ፕሮግራም ተከታታይ ለሆኑትና ለኢትዮጵያኖችም ለቤተ ክርስቲያን፣ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞችም የማስተላልፈው በውጭ የሚኖሩ አባቶች በስደት የሚኖረውን ሕዝብ ማጽናናት፣ መምከር፣ ከቤተ ክርስቲያን እንዳይለይ የማድረግ ስራ እንዲሰራ እኛ እስካለን ድረስ ሆኖ እንዳይቀር ቤተ ክርስቲያኑ አማርኛ ተናጋሪ ወይም ትግረኛ ተናጋሪ ወይም ኦሮምኛ ተናጋሪ ብቻ እዚያ ያለው ልዩ ልዩ ቋንቋ የሚናገሩት ኢትዮጵያውያን ልጆችን ወልደዋል። ልጆቻቸው የዚህ አገር ዜጋ የዚህ አገር ቋንቋ ተናገር ልዩነት አያውቅም። ለእነዚያ ልጆች አንድ የሆነ መሰረታዊ የሆነ ለወደፊት ሀገራቸውን ትውልዱን በዚያ የነበረው በዚህ ዘመን የነበረው አባቶቻቸው እናቶቻቸው የሰጡን የተውልን አንድ ሊያረገን የሚችል ሊያዋህደን የሚችል የተውልን ብለው እንዲያመሰግኑ ወደፊት በታሪክ እንዲተርኩ ሊደረግ የሚችል ስራ መሰራት እንዳለበት አምናለሁ። ከዚህ ጋር ተያይዞ ደግሞ በውጭ አገር ያለውን በልዩነት እንዲኖር አጥብቀው፣ በጥላቻ እንዲኖር፣ በብሔር እንዲለያይ የሚሰብኩ የሚናገሩ ሰዎች አሉ። የውጭ አገሩት ፌስቡኩም፣ ዩቱቡም፣ ምኑም ብዙ የሚሰብከው ነገር አለ እና ዋናው ትልቁ በውጭ ሰው ሲኖር ኢትዮጵያ የሚለውን እምነት የተለያየ እምነት ሊኖረው ይችላል። ግን አንድ ሀገር አለችን እሷም ኢትዮጵያ ናት። በኢትዮጵያዊነታችን አንድ ነን የማንደራደርበት አገር ቢሆን ሰዎች ፖለቲካ ማለት በአንድ ወቅት አብቦ በአንድ ወቅት አበባው የሚረግፍ ማለት ነው። ዛሬ ላይ ግን ገደል ይዞ ይገባል። በእንደዚህ አይነት ነገር አለመጠለፍ፣ ልዩነቶችን ማጥበብ፣ በተለይ በቤተ ክርስቲያናችን በኩል የመጣውን አንድነት አጠንክሮ መያዝ። አንዱ ለአንዱ እዳ መሆን የለበትም። አንዱ ለአንዱ እንቅፋት መሆን የለበትም። አንዱ ለአንዱ ስጋት መሆን የለበትም። ፍቅር እንጂ፣ ሰላም እንጂ፣ ህብረት እንጂ እና በውጭ ያሉ ኢትዮጵያውያን በሙሉ በእስልምና የሚኖር በፕሮቴስታንትነት የሚኖር በኦርቶዶክስ የሚኖር የራሳችን ሃይማኖት አለን። ሁላችንም ግን በአንድ ኢትዮጵያዊነታችን ደግሞ እየተሰባሰብን ማውራት፣ መነጋገር መቻል አለብን የሚል ምኞትና የሚል ሀሳብ ነው ያለኝ። ስለዚህ አሁን ለክርስቲያኖችም በውጭ ላሉት ኢትዮጵያውያን በሙሉ እግዚአብሔር ሲኖሩ ጤናቸውን ጤና ነው የመጀመሪያው ጤናቸውን ይስጣቸው፣ በስራቸው ሁሉ እግዚአብሔር ይርዳቸው ማለት ፈልጋለሁ። ጅግ በጣም እንማመሰግነው ብፁ አቡነ ዮሴፍ በኢትዮጵያ ኦርቶዶክስ ተዋዶ ቤተ ክርስቲያን የቅዱስ ሲኖዶስ ዋና ጸሐፊና የምስራቅ ጎጃም ሀገረ ስብከት ሊቀጳጳስ ምጅ ጋር እጅ አመሰግናለሁ። እግዚአብሔር ውስጥ ልኝ እግዚአብሔር ለኤስፔስ ራዲዮ ማርታ ጸጋው ከሜልበርን እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts,